እንግዲህ ብዙም ስለ ህወሀት ከአቶ ገብሩ የተሻለ እውቀት የለኝ። ትልቁ ነገር ህወሀት የእነኚህ የኢህአደግ ድርጅቶች ፈጣሪ መሆኑን ነው የማውቀው። ነገሩ ያሁኑ መሰንጠቅ አዲስ አይደለም ይመስለኛል። በእነ አቶ ገብሩ ላይም በዚህ አይነት ችግር ተፈጥሯል። እነሱ ከዛ ሊወጡ የቻሉት በዚሁ ውስጥ በነበረው ቅራኔ ምክንያት ነው። አሁንም እንግዲህ ከውጪ ባለው የህዝብ እንቅስቃሴ ምክንያት ህወሀት መሪ እንደመሆኑ መጠን እነሱ ውስጥም ያለውን ጎራ የመለየት ሁኔታ እንግዲህ ያስተሳሰብ ፍጭት ሊፈጠር እንደሚችል እገምታለሁ። ያ ግን ራሱን ችሎ በእነሱ ብቻ የተደረገ ሳይሆን በአጠቃላይ ሀገሪቱ ውስጥ ባለው በኦሮድድና በባዕድን ግንኙነቶች በሀገሪቱ ውስጥ ባሉ የተለያዩ ቦታዎች ላይ የሚከሰቱ ግጭቶች ምክንያቶች ላይ የአቋም ልዩነት ሊሆን ይችላል የሚል ግምት ነው ያለው። እንግዲህ ይሄ የአጠቃላይ የሀገሪቱ የፖለቲካ ሙቀት ያመጣው እና ከዚህም ቀደም የታየ ጉዳይ ነው። ያለ መታዘዝ እና በድሮ መንገድ ለመሄድ ፈቃደኛ ያለ መሆን እነሱም ላይ ተጽዕኖ የሚያስከትል ሊሆን ይችላል የሚል ግምት ነው ያለኝ። አቶ ገብሩ በዚሁ ነጥብ ላይ የተለየ ሀሳብ ካሉት ወይንም የሚያክሉት ካለ። ሳይሆን ሁኔታዎች በከፍተኛ ደረጃ እየተለዋወጡ ነው፣ ኢትዮጵያ ውስጥ ያሉት በተለይ ባለፉት ሁለት ሶስት አመታት የፖለቲካ ቀውሱ ከፍ እያለ ስር እየተገደ የሆነበት ሁኔታ ነው ያለው። ፖለቲካ ቀውስ በሚከሰትበት ጊዜም ከሚታዩት ክስተቶች አንዱ በአመራር ውስጥ የሚታይ ቀውስ ነው የሚሆነው። በዚህ ሁኔታ እዋሃት እንደ ድሮው አይደለም፣ በብዙ መንገድ ተዳክሟል። በተለይ ባለፉት አራት አምስት አመታት በአመራርም ደረጃ ያለው አቅም ተወስኗል። ግን ዋናው ነገር ውሃት የሚከተለው ሬታ አለም ውሃት የሚከተለው የፖለቲካ አቅጣጫ፣ በዛም በኩል ኢህአዴግ እየተከተለ ያለው አቅጣጫ አዲስ ነገር ሊፈጥር አልቻለም። እንግዲህ ዋናው ጉዳይ ይሄ ይመስለኛል። አሁንም በትውልድ ደረጃ ሁሉም ድርጅቶች በተለይ በብአዴን እንዲሁም በኦፒዲኦ አዳዲስ ትውልዶች ወጥተዋል መጥተዋል። በትውልድ ደረጃ በአስተሳሰብ ደረጃ ግን በኔ አስተያየት ከአቤታዊ ዲሞክራሲያዊና ከዚህ ከልማታዊ መንግስት የሚሉት አገላለጽ ከዚህ የወጣ አስተሳሰብ ግን እስካሁን ድረስ አላየሁም በሁሉም በኩል። ስለዚህ እኔ እንደማየው ይህ ሁኔታ የፈጠረው ቀውሱ ሂደቱ ነው። ግን አዲስ ሀሳብ በኢህአዴግ በኩል በሁሉም ድርጅቶች በአራቱም ድርጅቶች አዲስ ሀሳብ አዲስ የለውጥ አጀንዳ የተቀመጠ እንዳልሆነ ግን አስተውላለሁ። ስለዚህ የስልጣን ሽኩቻ ነው በሁሉም ድርጅቶች ያለው የስልጣን ሽኩቻ በቡድን በቡድን ድባድ ነው። ስልጣናቸውን ለማስጠበቅ ለማረጋገጥ እየሞከር ያሉ ነው የሚመስለው እንጂ የለውጥ አጀንዳ እስካሁን ድረስ ሲያዳመጥ ከሁሉም ድርጅቱ ያዳመጥ የለም። የትውልድ ልውውጥ ግን አለ፣ በተለይ በሁለቱ ድርጅቶች በባህዴን እና በኦፒዲኦ የትውልድ ሽግግር ግን ተደርጓል እ አመሰግናለሁ ወደ ሌላ ነጥብ እንሂድ። እናንተም ነካ ነካ አርጋችሁታል። እንግዲህ የኢትዮጵያ ሕዝብ በተለያዩ ቦታዎች ላለፉት አንድ ሶስት አራት አመታት በተጠናከረ መልኩ ስለ ዴሞክራሲያዊ መብት መከበር፣ ስለ እኩል የኢኮኖሚ ተጠቃሚነት ጅምሩ ላይ ይሄንን ሲጠይቅ በኋላ ደግሞ የጠየቁ ሁሉ ሲታሰሩ የታሰሩት ይፈቱ የሚል ተጨምሮበት በየቦታው እንቅስቃሴ አለ። ኢህአዴግ ግን በፊት እንግዲህ የአስቸኳይ ጊዜ አዋጅ ታወጀ። አሁን ደግሞ የብሔራዊ ጸጥታ የሚባል እንደ በፊቱ በጠቅላይ ሚኒስትሩ ሊቀመንበርነት የሚመራና በመከላከያ ሚኒስትሩ ጸሐፊነት የሚመራ ተቃውሞውን የሚከላከል ማንም ሕዝብ ከተቃወመ እርምጃ የሚወስድ ይሄ ምን ለውጥ ሊያመጣ ይችላል ኢትዮጵያ ውስጥ? አቶ አበባው፣ እኔ መቼም የዚህ ነገር መነሻ ድሮም የነበረ ነው። አስራ ዘጠኝ ዘጠና አራት ዓመተ ምህረት የአዋጅ ቁጥር ሁለት ሀምሳ ሰባት የኢትዮጵያ ብሔራዊ ደህንነት ካውንስል አቋቁሟል። ያ ካውንስል በጠቅላይ ሚኒስትሩ የሚመራ ሆኖ ምክትል ጠቅላይ ሚኒስትሩን ይጨምራል፣ መከላከያ ሚኒስትሩን ይጨምራል፣ የመከላከያ ኢታማዦር ሹሙንም እንደዚ ያጠቃልላል፣ የጠቅላይ ሚኒስትር ጽህፈት ቤት ኃላፊን የደህንነት ኃላፊውን የውጭ ጉዳይ ሚኒስትሩን። ያ አዋጅ አገሪቱ ውስጥም ሆነ ከውጭ ለሚሰነዘርባት የደህንነት አደጋ ስልጣን ሰጥቶታል። አሁን በይመስለኝ እንግዲህ ይሄኛውን መሰረት አድርገው ነው አሁን የጸጥታ የብሔራዊ ጸጥታ ካውንስል መመስረት የፈለጉት። ዝርዝሩ እንደ አጋጣሚ ሆኖ አላነበብነውም፣ የኢንተርኔት ችግር ነበረ። ግን ይሄ ከአስቸኳይ ጊዜ አዋጁ ለመሸሽ የተደረገ ነገር ይመስለኛል። አስቸኳይ ጊዜ አዋጁ ያኔ በሚታወጅበት ጊዜ ብዙ ነገሮችን አስከትሎ መጥቷል። የሀገሪቱን ጸጥታ እንግዲህ ተቃውሞ የትን ቦታ ላይ ሲነሳ ያንን በመከላከያ ሀይሉም በምኑም በፖሊስ ኃይሉ ለማስወገድ እና ሀይል ለመጠቀም ነው። ነገር ግን አስቸኳይ ጊዜ አዋጅ በውጭ እይታ መጥፎ ነገር ያስከትላል። አንደኛ፣ ይሄ ዲፕሎማሲ ግንኙነቶችን ትንሽ ያሻክራል። ሁለተኛ፣ በቱሪዝም በኢንቨስትመንት የሚመጣው ወደ ሀገር ውስጥ የሚገባው ያስደነብራል። ነገሩ ያው ነው። የአስቸኳይ ጊዜ አዋጅ ነው ብሔራዊ የደህንነት ካውንስሉ ወይም ጸጥታ ምክር ቤቱ የሚጠቀመው ተመሳሳይ ሀይል ነው። የፖሊስን ሀይል፣ ሚሊሻውን፣ መከላከያውን። የደህንነት ደግሞ ሀይሉ አለ አደለም? የደህንነት ኔትወርኩ ይህን ሁሉ አቀናብሮ ጠቅላይ ሚኒስትሩ ነው የሚመራው። ምንም የተለወጠ ነገር የለውም። የተለወጠው ምንድን ነው? ቃሉ ብቻ ነው። ቃሉን ደግሞ ከሚሰጠው ጥቅም አኳያ ይሄ ለውጭ ተመልካቾች፣ ከዲፕሎማቶችም፣ ከምንም አይ ሰላም ነን ለማለት ካልሆነ በስተቀረ አልሸሹም ዞር አሉ ነው። በኔ በኩል አቶ ገብሩ ጠቅላይ ሚኒስትሩ የዚህኑ የኢትዮጵያ ብሔራዊ ደህንነት ምክር ቤት መመስረት በተናገሩበት ወቅት ከሀገር ውስጥና ከውጭ ግጭት የሚቀሰቅሱ አሉ፣ እርምጃ እንወስዳለን ብለዋል። ከውጭ ተብሎ እንግዲህ የሚጠቀሰው ብዙ ጊዜ ኤርትራ ነው። አሁን ደግሞ የግብጽም ስም እየገባ ነው። ከሀገር ውስጥ የሚሉት ግን እነዚህ አሁን የተለየ እርምጃ እየወሰዱ ነው የሚባሉትን የኢህአዴግ አባል ፓርቲዎች ነው ወይስ ከሀገር ውስጥ የሚቀሰቅሱት ግለሰቦችን ምንድን ነው የተገነዘቡት እርስዎ? መልካም አስገድሜ የብሔራዊ ደህንነት ካውንስል በምን አሁን አስፈለገ በሚለው ላይ ትንሽ ልል እፈልጋለሁ። አጣባው ያስቀመጡት ነገር አለ እንደተባለው ኢትዮጵያ በከፍተኛ ቀውስ ውስጥ ቆይታለች አሁንም በፖለቲካ ቀውስ ውስጥ ኖራለችው ይህን ቀውስ ለማስታገፍ ሁለት አቅጣጫችን ተከትሏል ኢህአዴግ አንደኛው ይሄ ጥልቅ ተሀድሶ የሚሉት የፖለቲካ ለውጥ አድርጋለሁ የሚሉት እንቅስቃሴ ነው ሁለተኛው አቅጣጫ ደግሞ የአስቸኳይ ጊዜ አዋጁ ነበር እንግዲህ እዚህ ላይ መታየት አለበት እዚ በአጠቃላይ እየጠየቀ ያለው የፖለቲካ ለውጥ እንዲደረግ፣ ቤት እንዲነግስ፣ ዲሞክራሲ፣ የዜጎች ነጻነት እንዲጠበቅ፣ በአጠቃላይ በሀገሪቱ ያለው የፖለቲካ ድባብ እንዲቀየር የሕዝብ ጥያቄ ሆኗል። ያ ሆነው ያለ የኢህአዴግ ጥልቅ ተሃድሶ ብሎ ያተኮረው ይሄ መልካም አስተዳደር ሙስናን ምናምን እዋጋለሁ የሚለው ነው። ይህንን ለማድረግ አይችልም አይቻለም። በዚህ ሁኔታ የተገደጠው አስቸኳይ አዋጅም አውጆ የህዝቡን እንቅስቃሴ ጸጥ ማሰኞች ወይም መቆጣጠር ነበር። ከአስር ወራት በኋላ አዋጁ አንስቶታል። ያም ሆኖ አዋጁ ከተነሳ በኋላም ያው ድሮ የነበረው ሁኔታ ቀጠለ ቀጥል ይህ አደግ ለምንድነው የቀጠለው ብሎም ቆሞ ለማየት ለማሰብም አልሞከረም። ስለዚህ አሁን ያለው አማራጭ እንደተባለው በተጨባጭ ዲ ፋክቶ አስቸኳይ አዋጅ ነው። አሁን የሆነው ያቱም ዋቅሮች በሙሉ እንዲሶር የተደረጉት መመሪያዎችን አጠቃላይ በዘጀ ባላካቸውም ያለውን እንቅስቃሴ ለመቆጣጠር የተቀመጠ ነው እና በህግ ተቋቁሞ የነበረው አስቸኳይ ጊዜ አዋጅ አሁን በተጨባጭ ወይ ዲፋክቶ በሚሉት ስራ ላይ ለማዋል የተደረገ ነገር ነው። ሌላ ግልጽ ነው። ይሄ ምንም የሚያሻማ ነገር የለውም። በእርግጥ ሁሉ ጊዜ የውጭ ስጋቶች አሉ። በኤርትራም፣ በግብፅም በሌሎችም ስጋቶች ሁሉ ጊዜ ያሉ ናቸው። ያም ሆነ ግን ብሔራዊ ደህንነት ካውንስሉ ሲቋቋምና እርምጃዎች እንወስዳለን ብለው ሲናገሩ በሀገር ውስጥ ያለውን እንቅስቃሴ ማዳፈን ነው የሆነ ያለው። በሀገራችን የኢህአደግ አባላት የሆኑት ፓርቲዎችም የሚመሩት ሽኩቻ ከፍተኛ ነው። ህዙንን እያነሳሱ ወደ ግጭት እያስገቡት ነው ያየነው። ይሄ በሶማሌና ኦሮሚያ፣ በደቡብ እና በኦሮሚያ በሌሎችም እንዲሁ ያሉት ሁሉ እነዚህ የኢህአደግ አመራር የተሳተፉበት እንደሆነ ግልጽ ነው። ይህን ለማስቆምም ነክር ይሆናል። ሌላው ህዝቡ ራሱ ጥያቄያችን አልተመለሰም፣ ምንም አይነት የፖለቲካ መፍትሄ የለውጥ እርምጃ አልተወሰደም፣ ሙስናው እንዳለ ነው፣ ብልሹ አስተዳደሩም እንዳለ ነው። መሰረታዊ መብቶቻችንና ነጻነቶቻችን አልተከበሩም። ስለዚህ በጥልቅ ተሀድሶ የተገኘ ለውጥ የለም፣ እንዲያውም እየባሰብን ነው የሚል የህዝቡ ሮሮ እና ተቃውሞም አለ። ስለዚህ ይህን የሚቋቋመው ይህን ጸጥ ለማድረግ ካልሆነ በስተቀር ዋናው መፍትሄ መሆን የነበረበት ፖለቲካ መፍትሄ ነው። ሁሉንም ባለ ድርሻ አስገብቶ የመሄድ ጉዳይ ፖለቲካውን መፍትሄ ሳያገኙ በዚህ መንገድ ለውጥ ይመጣል ብሎ ማሰብ እኔ ከድሮ የታሪክ ልምዳችንም ስናየው የሚሆኑን አይታይ። አቶ በቀለ ነጋ ከዚህ ጋር አያይዘው እንዲመልሱልኝ፣ አቶ ገብሩም አንስተውታል። በኢትዮጵያ በየቦታው ግጭት አለ፣ የህዝብ ግጭት አለ። ተቃዋሚዎች ወይንም ህዝቡ ራሱን መንግስትን ይከሳል ይህንን ግጭት በማነሳሳት በእጃዙር በመቀስቀስ ሰላዮችን ወይንም ግጭት የሚያነሳሱ ኃይሎችን በማነሳሳት ይከሳል። በሌላ በኩል ደግሞ በየቦታው እንደምናየው ድንበር ተብሎ አፋር ከኢሳ፣ አፋር ከትግራይ አማራ ከትግራይ፣ ኦሮሞ ከሶማሌ፣ ጉሙዝ ከአማራ፣ ወላይታ ከኦሮሞ፣ ጉጂው ከቡርጂ በየቦታው የሚንቀለቀል እሳት አለ እና ይሄንን በጣም ብዙ የተቃዋሚ ፓርቲ ወይንም የኢህአዴግን አደረጃጀት የሚቃወሙ የብሔር አወቃቀሩ ነው ይሄንን ያመጣው ይላሉ። አያይዘው አስተያየቱን ይስጡ። በመጀመሪያ ደረጃ የሀገራችን ትልቁ ችግር ፌደራል ስርአቱ እውነተኛ የፌደራል ስርአት ሆኖ ዴሞክራሲያዊ በሆነ መንገድ አለመተግበር ነው። የዚህ ሁሉ የዚህ ሁሉ ችግር መነሻ አንዱ እሱ ነው። ሌላው ከዚሁ ጋር አብሮ የሚሄደው በስርአቱ ውስጥ በዴሞክራሲያዊ መንገድ የሚሰራ ምርጫ አይደለም። ይህን መንግስት ያቋቋሙ ምርጫዎች በተደጋጋሚ ተደርገዋል። ህዝቡ ከዛም ጊዜ ጀምሮ ጥቅሬታ አለው። በትክክል አልተካሄዱም፣ ተሰርቀዋል፣ ተጭበርብረዋል እየተባለ አቤቱታ እየቀረበ ምንም የተገኘ መልስ የለም። ሀያ አምስት ዓመት ሙሉ በዚህ የፖለቲካ መፍትሄ የቅድመ ተገብሩ እንዳነሱት ካለመሰጠት ጋር ይሄ ስርአቱ እውነተኛ የፌዴራል ስርአት አለመሆን፣ ዴሞክራሲ በውስጡ አለመኖር እነኚህ ነገሮች ያስከትላል የሚል እምነት አለኝ። እንግዲህ ለዚህ ደግሞ ህዝብ ጥያቄ አቅርበዋል። እውነተኛ ፌደራል ስርዓት ሲካሄድ ችግሮቻችን በውይይት ይፈቱ ብለው ሕገ መንግስቱ በሚፈቅደው መሰረት ጥያቄ ላቀረቡ ሰዎች በጸረ ሽብር አዋጅ ነው መልስ የተሰጠው። እዚህ ቀደም በጸረ ሽብር አዋጅ ተቋቁሞ እነኛን ጸጥ ለማሰኘት ብዙ እርምጃዎች ተወስደዋል። በአሁኑ ሰዓት ብዙ ብዙ ሰዎች በዚህ በጸረ ሽብር አዋጅ ተቃዋሚዎች በብዛት በእስር ላይ በስቃይ ላይ ይገኛሉ። ከዚህም የኦፌኮ አመራሮች በቅርብ ጊዜ እዚህ ሰለባ ሆነዋል። ዶክተር መረራን ጨምሮ እና በቀለ ገርባን ጨምሮ ከሌላም ደግሞ እንደዚሁ ነፃ ጋዜጠኞች እነስክንድር እና እንዱ አለም በዚህ ውስጥ ተቃተዋል። እንግዲህ ይሄ የሆነው በአንድ ጊዜ በአንድ ጀንበር ተነስቶ አይደለም። ይሄ አዋጅ የመጣው ከዚያ በፊት አስቸኳይ ጊዜ አዋጅ ታውጇል። ሰርቷል አልሰራም፣ ህገ መንግስቱን ጥሷል አልጣሰም የሚለው ውይይትም በህዝብም የተደረገበት ነገርም የለም። ከአስር ወር በኋላ አሁን ደግሞ የህዝብ እንቅስቃሴ፣ የህዝብ መፈናቀል፣ የህዝብ ግጭት እንዲፈጠር በአንዳንድ ቦታ ሆን ተብሎ ሆን ተብሎ በተደራጁ ሀይሎች በአንድ ብሄር ላይ በአንድ ጎሳ ላይ ትኩረትን ያደረገ ከድሮው ግጭት በተለየ ሁኔታ ከድሮው የድሮው ግጭት ድንበር ላይ ያሉ ሲጋጩ በሳር በውሃ ነው። በአሁኑ ሰዓት ግን ለምሳሌ በምስራቁ የሀገራችን ክፍል በሀረርጌ እየተካሄደ ያለው ግጭት በተደራጁና ከባድ የጦር መሳሪያ በታጠቁ ሀይሎች መካከል የተደረገ ግጭት ነው። ይሄ ግጭት ባዶ እጅም ባለ ህዝብ ላይ ነው ያተኮረው። ወደፊት ምናልባት በግል የገለልተኛ አካል ተጣርቶ ሲረጋገጥ ይሄ ወደ ዘር ማጥፋት ወንጀልም ሊደርስ የሚችል አይነት ግጭት ነው። እዛ ብቻ አይደለም፣ ሌሎች ቦታዎችም ላይ እንደዚሁ በፊት እንዳልኩት በፀረ ሽብር አዋጅ ህዝቡን በማዋከብ እና አንዳንድ ለህዝብ መብት የሚናገሩ ሰዎችን ያስታግሳል ተብሎ የታሰበ አዋጅ ነው። እስከ ዛሬም ይሄ ከፍተኛ ችግር ነው እየፈጠረ ያለው። ከህገ መንግስቱ ጋር የማይጣጣም፣ ህገ መንግስቱን የሚያዳክም፣ የሚጻረር አዋጅ ነው። አሁን ደግሞ በአሁኑ ሰዓት እንግዲህ በህገ ህገ መንግስቱ ተንተርሶ የወጣው የዚህ የብሔራዊ የጸጥታ ምክር ቤት መቋቋም ይገባዋል እንኳ ቢባል ተመክሮበት ፓርላማው መክሮበት መሆን ሲገባው ዝርዝሩን ባላየው በአንድ ጊዜ በጠቅላይ ሚኒስትሩ ሰብሳቢነት በመከላከያ ሚኒስትሩ ጸሐፊነት ተዋጥረዋል ነው የተባለው። ይህን እኚህ ግጭቶች በየቦታው በሚካሄዱበት ሰዓት ላይ ከጅምሩ ለምንድን ነው ያተቋቁሞ? እነኛ የሰው ህይወት ከመጥፋቱ በፊት ችግር ከመፈጠሩ በፊት ለምንድን ነው ያ እርምጃ ያልተወሰደው? የሚል ጥያቄ አለኝ። አሁን በአሁኑ ሰዓት በአሁኑ ሰዓት ሆን ብለው የፈጠሩትና የተደራጁት ሀይሎች ድጋፍ የላቸውም ወይ? ሆን ብለው ሆን ብለው የፈጠሩት ሲሉ ማንን ነው? አቶ በቀለ፣ መንግስት የማያውቀው ጉዳይ አይደለም እኮ ይሄ። ልዩ የሶማሌ ልዩ ኃይል የሚባል ሲቋቋም እንዴት ነው የተቋቋመው? በአንድ ክልል ውስጥ ይሄንን የሚያክል ግዙፍ ትጥቅ ያለው ኃይል ሲቋቋም አላማው ምን ሆኖ እንደተቋቋመ መንግስት ያቃል። እንግዲህ ይሄ ሆኖ ሳለ በተጨማሪ ደግሞ በየቦታው የሚደርሱ መረጃዎች፣ ህዝቡ ከድሮ ጀምሮ የሚያቀርባቸው የዴሞክራሲ ጥያቄዎች፣ የሰብአዊ መብት መከበር ጥያቄዎች የበለጠ ጥያቄዎቹ መልስ ሳያገኙ ለነሱ መልስ ነው የመጣው። ልክ እንደ ጸረ ሽብር አዋጅ ልክ እንዳስቸኳ ጊዜ አዋጅ አሁን ደግሞ የብሔራዊ ደህንነት አዋጅ የሚለው ነው የወጣው። ይሄ አዋጅ ማን ነው ማን ነው ከደሙ ንጹህ ከደሙ ንጹህ ነኝ የሚል? እስቲ ዛቸው ብዬ ላይ ድንጋይ ወርውር መጽሐፍ ቅዱስ ላይ ይህን ግጭት ያስቆማል ወይስ የፌዴራል ስርዓቱን የበለጠ ያዳክማል? በተደራጀና በታጠቀ ኃይል አማካኝነት በባዶ እጁ ያለ ህዝብ ላይ የተፈጠሩ ናቸው። በዛ ውስጥ መንግስት በወቅቱ ማስቸኮል ጣልቃ ገብቶ አጥቂዎችን በቁጥጥር ስር አውሎ መድኃኒት ሲችል ከስድስት ከሰባት ከስምንት ወር በኋላ ከባድ ደረጃ ላይ ከደረሰ በኋላ ከዚህ ከሀገር ውስጥ የፖለቲካ ጥያቄውም ጋር ተያይዞ ከመጣ በኋላ አሁን የተወሰደው እርምጃ ወቅታዊ ነው ወይ የሚል ጥያቄ አለን።